ፋሲል ከሁለት ዓመት በላይ በርስ በርስ ጦርነት የቆየችው ደቡብ ሱዳን ነሐሴ 2007 ዓ ም በተደረሰውና ካለፈው ሚያዝያ ወር ወዲህ ተግባራዊ በሆነው የሰላም ስምምነት መሰረት ሪክ ማቸር ወደ ሀገራቸው ተመልሰው የሽግግሩ መንግስት ምክትል ፕሬዝደንት ሆነው እስካለፈው ሐምሌ ወር ድረስ በሰሩበት ድርጊት ሀገሪቱ ወደ መረጋጋቱ ጎዳና እያመራች ነው የሚል ብሩህ ተስፋ ተፈንጥቆ ነበር። እና አሁን ሀገር ለቀው መውጣታቸው በደቡብ ሱዳን ጊዜያዊ ሁኔታ ላይ ሊያሳርፈው የሚችለው ተጽዕኖ ምን ይሆናል ተብሎ ይታሰባል? በእርግጥ አሁን የደቡብ ሱዳን መንግስት እየገለጸ ያለው በተወሰነ መልኩ አገሪቱ ላይ መረጋጋት እንዳለ ነው። ነገር ግን ያለው ሁኔታ የሚያሳየው አገሪቱ ከፍተኛ የሆነ ብጥብጥ ላይ ነው ያለችው። ወታደሩም ከፍተኛ የሆነ ስርዓት አልበኝነት ይታይበታል እና ዘር ላይ ያተኮረ ጥቃትም ነው እያደረሱ ያሉት። ባለፈው ወር ብቻ መቶ ሺህ የሚጠጉ ስደተኞች ወደ ጎረቤት ሀገራት ተሰደዋል። አብዛኛዎቹ ወደ ዩጋንዳ ነው የሄዱት። ከሶስት መቶ በላይ የሚሆኑ ሰዎችም ተገድለዋል እና ያለው ሁኔታ ሲታይ ከፍተኛ የሆነ ግጭት ያለበት ነው። ወደ ባሰ ጦርነትም ሊገባ የሚችል ነው ያለው ሁኔታ የሚያሳየው የደቡብ ሱዳን ጊዜያዊ ሁኔታን ለማረጋጋት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ሳምንት ተጨማሪ አራት ሺህ ሰላም አስከባሪዎች ወደ ደቡብ ሱዳን እንዲላኩ ውሳኔ ማሳለፉ የሚታወስ ነው። ይኸው የሚላከው ተጨማሪ ሰላም አስከባሪ ጓድ የሀገሪቱ ጊዜያዊ ሁኔታ ሬክ ማቸር ሀገር ለቀው በመውጣታቸው በመጠኑም ቢሆን ስለተቀያየረ የተጣለበትን ኃላፊነት በሚገባ መወጣት ይችላል ተብሎ ይታሰባል። የደቡብ ሱዳን ከፍተኛው ስጋት አሁን የሚገባው የተጨማሪ የሰላም አስከባሪ ጦር ከፍተኛ ኃላፊነት ስለሚሰጠው በመንግስቱ ስራ ላይ ጣልቃ የመግባት እድል ይኖረዋል የሚል ነው እና የመከላከል ኃላፊነት ብቻ ተሰጥቶት ንጹሀን ዜጎችን የመጠበቅ እንደዚሁም ትላልቅ ተቋማትንና ተራዶ የሚሰጡ ድርጅቶችን እንዲጠብቅ ነው የሚፈልጉት አሁን የተሰጠው ማንዴት በዋናነት ጁባን መጠበቅ ከፍተኛ የሆነ የጁባ አየር መንገድን መጠበቅ እና በተለይ የተራዶ ሰራተኞች እና ንጹሀን ዜጎች ሰላማቸው እንዲጠበቅ ማድረግ ነው የሆነ ሆኖ ግን ከዚህ በፊት ሱዳን ላይ ወደ አስራ ሁለት ሺህ የሚጠጋ የተባበሩት መንግስታት ሰላም አስከባሪ ልዑክ አለ ይሄ ልዑክ እስካሁን ባለው ሂደት ባለፉት ሶስት አመታት በተካሄደው ግጭት የቱንም ያህል የንጹሀን ዜጎችን ደህንነት የመጠበቅ አዝማሚያ አላሳየም፣ እና በደካማነቱ ይተቻል። አሁን የሚመጣው የሰላም አስከባሪ ልዑክ ምን ያህል የተሻለ ይንቀሳቀሳል የሚባለውን ለማወቅ አስቸጋሪ ቢሆንም አሁን በሱዳን ላይ በመሬት ላይ ያለው ሰላማዊ ልዑክ የሂውማን ራይትስ ዋች ባለፈው ሰኞ ባወጣው አዲስ ሪፖርት መሰረት በተባበሩት መንግስታት ልዑክ አንድ ማይል ርቀት ላይ የሚገኝ ሆቴል ገብተው የደቡብ ሱዳን ወታደሮች የምዕራባውያን ተራዶ ሰጪ ሰራተኞችን ደፍረዋል። አንድ የሀገራቸ ሲሆን ጋዜጠኛም ገለዋል። ነገር ግን ለልኡኩ እነዚህ ጥቃት የደረሰባቸው የተራድኦ ሰራተኞች መልዕክት ሲያስተላልፉ መጥቶ ሊታደጋቸው አልቻለም እና ይሄ የሂማን ራይትስ ዎች ከፍተኛ የሆነ ወቀሳ ነው ያሳደረው በልኡኩ ላይ። የተባበሩት መንግስታትም አጣሪ ገለልተኛ ቡድን እንዲያቋቁም ተገድዷል። በእርግጥ የደቡብ ሱዳን መንግስት እያለ ያለው ሁለት የጥቃቱ ፈጻሚ መሪዎችን በሞት ቅጣት መቅጣቱን ነው። አሁን አዲስ የተሾሙት ምክትል ፕሬዚዳንት እዚህ ናይሮቢ ላይ ሆነው በገለጹት በወጡት መግለጫ መሰረት ሁለት ወታደሮች ተገለዋል፣ ሌሎችንም አግተናል ብለዋል። በእርግጥ ምን ያህል እንዳገተው አልታወቀም። የደቡብ ሱዳን ባለስልጣናት ለሮይተርስ እንደገለጹ ደግሞ አስራ ዘጠኝ የሚሆኑ ወታደሮች መታገታቸውን ነው። የሆነ ሆኖ ግን እስካሁን ባለው ሂደት አስራ ሁለት ሺህ ጦር እያለ የራሱን የተራዶ ሰራተኞች እንኳን መታደግ አልቻለም። አሁን የሚገባው ምን ያህል አቅም እንደሚኖረው እርግጠኛ ላይሆን ይችላል። ሌላው ቢቀር ግን አትሊስት የተራዶ ሰራተኞችን ደህንነት ለመጠበቅ የሚያስችል ይሆናል። ፋሲል ግርማ ከናይሮቢ ለሰጠህን ማብራሪያ አመሰግናለሁ።